የወጣቶች ዓለም በጎንደር ከተማ የሚኖረው አዲሱ ባዬ ከፋይበር ግላስ እንደ ውሃ ማሞቂያ ያሉ የቤት ውስጥ ቁሳቁሶች በማምረት የጀምረው ስራ አዋጪ ይሆናል የሚል እምነት አለው። የሚያመርታቸው ቁሳቁሶች ከፍተኛ ጥራት እንዳላቸው በልበ ሙሉነት የሚናገረው ወጣት ስራውን ወደ ፋብሪካ ማሳደግ፣ ከኢትዮጵያ ተሻግሮ ምርቶቹን በውጭ ገበያ ለመሸጥ ጭምር ይፈልጋል። አብዛኛው ከውጭ ሀገር የሚመጣ ነገር ነው እየተገጠመ ያለ የእኛ ሀገር ላይ ደግሞ ይህን ነገር ነው የሚያመርቱ ሰዎች ብዙ የሉ። ይህን ስራ ያድጋል ብዬ ነው ማስበው። አዋጭም ነው ምክንያቱም ኮንስትራክሽን እያደገ ነው የሚሄድ። ስራውን ከጀመረ ሶስት አመታት ገደማ ያስቆጠረው አዲሱ የሽያጭ ሰራተኞችን ሳይጨምር አስር ተቀጣሪዎች በስሩ ይገኛሉ። ስራውን ለማሳደግ ወጣቱ እቃዎቹን ለማምረት ከሚያስፈልጉት ግብአቶች መካከል አንዱ የሆነውን ቃጫ የአካባቢው ገበሬዎች በስፋት እንዲያመርቱ ማድረግ ይኖርበታል። ከዚህ በተጨማሪ ከውጭ የሚገቡ ጥሬ እቃዎችን ከነጋዴዎች የሚሸምት በመሆኑ ስራው ከፍተኛ ወጪ የሚጠይቅ ነው። በክልሉ የጸጥታ ሁኔታ ምክንያት የገጠመው የገበያ መቀዛቀዝ እና ግብአቶች ከአዲስ አበባ ለማጓጓዝ የሚጠይቀው ወጪም ተጨማሪ ፈተናዎች ሆነዋል። እዚህ አካባቢ ያለው የተረጋጋ ኮንስትራክሽን ከሌለ የተረጋጋ እድገትና ሰላም ከሌለ

ስናመጣ በአየር ብቻ ነው እየመጣ ያለ እንጂ በዚህ በትራንስፖርት በጣም ዜቅ ነው። የአንድ ትልቅ ራስመጠን በጣም ብዙ ነው የምንጠየቀው። በዛ ምክንያት ዋጋው ውድ ነው የሚሆነው። የአማራ ክልል ግጭት ውስጥ የተዘፈቀው ከሰሜን ኢትዮጵያ ጦርነት በቅጡ ሳያገግም ነው። የመንግስት የጸጥታ ኃይሎች ከፋኖ ታጣቂዎች ጋር እያካሄዱ የሚገኘው ውጊያ አንድ ጊዜ ሞቅ፣ ሌላ ጊዜ ቀዝቀዝ የማለት አዝማሚያ ቢያሳይም በክልሉ ብርቱ ሰብአዊና ኢኮኖሚያዊ ተጽዕኖ አሳድሯል። የዋጋ ግሽበትና የኢትዮጵያ መንግስት የውጭ ምንዛሪ ግብይት ስርዓት ላይ ባደረገው ለውጥ ምክንያት የተከሰተው የብር መዳከም የሀገሪቱን አነስተኛና ጥቃቅን አምራቾች የሚፈታተኑ ጉዳዮች ናቸው። መንግስት የዋጋ ግሽበትን ለመቆጣጠር ባንኮች የሚሰጡትን ብድር በአስራ ስምንት በመቶ ብቻ እንዲገደብ ያሳለፈው ውሳኔ የስራ ማስኬጃ ለሚፈልጉ እንደ አዲሱ ያሉ ወጣቶች ሌላ ማነቆ ነው። ማንም ሰው አይዲያ ይዞ ምንም በሌሎች ሀገሮች አይዲያ ሲኖር ገንዘብ ማግኘት ይችላል ያለ ኮላተራል። አሁን እኛ ግን የምንጠየቀው ኮላተራል፣ ኮላተራን ደግሞ እኛ የለንም። በዛ ምክንያት በጣም ብዙ ሰውም ተቸግሮ ነው ያለ። እኔም በዛ ምክንያት ነው ተቸግሮ ያለው እንጂ በጣም ስራዎች መስራት እችል ነበር። አዲሱ ለተመረጡ የስራ ዘርፎች ብድር ለሚያቀርበው የኢትዮጵያ ልማት ባንክ ጥያቄውን ቢያቀርብም እስካሁን ምላሽ እንዳላገኘ ለዶቸቨለ ተናግሯል። የወጣቱ ተግዳሮቶች ግን እነዚህ ብቻ አይደሉም። በሚኖርበት ጎንደር ከተማ ለስራ የሚያስፈልገውን አመቺ ቦታ ማግኘትም ቀላል አልሆነለትም። የፈተናዎቹ መደራረብ ደግሞ አዲሱን ተስፋ እንዲቆርጥ የሚገፋፉ ናቸው። የቤት ኪራይ እና የሰራተኛ ደሞዝ ለመክፈል በጣም የሚቸገርበት ሁኔታ ሲያጋጥመኝ ተስፋ የመቁረጥ ሁኔታዎች ይመጣሉ። ግን እኔ በሰፊው ያሰብኩት ትልቁ ህልሜ ስለሆነ ከምበላውም ከምለብሰውም ቆጥቼ የቤት ኪራይም ከፍዬ የሰራተኛ ደግሞ ዝም እየከሰልኩ ነው እያስከተልኩት የቆየው እስካሁን ድረስ። ምክንያቱም ለስራ ያለኝ ጉጉት በጣም ከፍተኛ ነው። ተስፋ አለኝ። በጣም እንደሚያልቅ በጣም እርግጠኛ ነኝ። እንደ አዲሱ የራሳቸውን ስራዎች ለማከናወን የሚሞክሩ ኢትዮጵያውያን ወጣቶች በሀገሪቱ የፖለቲካና የኢኮኖሚ ነባራዊ ሁኔታ ኃይለኛ አጣብቂኝ ውስጥ ወድቀዋል። በተለይ በአማራና በኦሮሚያ ክልሎች በመካሄድ ላይ የሚገኙ ግጭቶች በኢኮኖሚው ላይ ያሳደሩ ጫና ለወጣ ስራ ፈጣሪዎች የሚመቹ አይደሉም። ስራ ለሚጀምሩ ወጣቶች አይዲያቸውን እያወዳደሩ ቢዝነስ ፕላናቸውን እያዩ ብድር የሚሰጥበት ሁኔታ ቢፈጠር በጣም ትልቁ ተስፋ ነው። ከዛ ውጭ ደግሞ ከፍተኛ የስራ አጥነት ችግር አለ። ከፍተኛ የግርግርና የጦርነት ቀጠና ነው ያለንበት ሁኔታ። ግን ይህን ነገር የሚቻለው የእንደዚያ ዓይነት እና መደገፍ ይችል ነው። እኔም በግሌ አንድ ፕላትፎርም ካቋቁሜ ወጣቶች ስልጠና የሚያገኙበት ሁኔታ እየሞከርኩን ያለውት እዚህ አይነት ነገሮች ግን በበለጠ በደንብ መበረታተት አለባቸው ሶስት ክልሎችን ያዳረሰውና የአፍሪካ ህብረት ልዩ ልኡክ ኦሊሴጉኖ ባሳንጆ ስድስት መቶ ሺህ ሰዎች ተገለውበታል ያሉት የሰሜን ኢትዮጵያ ጦርነት ካወደማቸው መካከል አነስተኛና መካከለኛ ኢንተርፕራይዞች ይገኙበታል ጦርነቱ በትግራይ በአማራና በአፋር ክልሎች በአብዛኛው ለወጣቶች ስራ ፈጥረው የነበሩትን ተቋማት ጥሪት ግብዓትና ገበያ ሳጥቷል። እነዚህ አነስተኛና መካከለኛ ኢንተርፕራይዞች ከ2013 2013 እስከ 2015 በተካሄደው ጦርነት የብድር አቅርቦቶቻቸውን ከግብዓት አቅራቢዎችና ከደንበኞቻቸው ጋር የነበራቸውን ትስስር ጭምር ተነጥቀዋል። ለዚህ ደግሞ በመቀለ የሚኖረው ወጣት ሰይፈ ገብረ ገርግስ ጥሩ ምሳሌ ነው። የነበረን ሁሉ አጥተነዋል ባልና አሰቃቂ የነበሩ ጦርነቶች አሉ። ስለሆነ እነሱ ወደ ዜሮ ነው፣ ከዜሮም በታች ማለት ነው። ያው በፈጣሪ ሀይል ነው እንደሰውም የተረፍ ነው። የሰላም ስምምነቱ ከተፈራረሙ በኋላ እንደ አዲስ እንዳዲስ ማስቀጠል ጀመር። ሰይፈና ባለቤቱ እንጀራና ዳቦ እየጋገሩ በመቀለ ከተማ ለሚገኙ ሱቆችና ምግብ ቤቶች ያቀርባሉ። በከተማዋ የሚገኘው የጨርቃጨርቅ ፋብሪካ ሰራተኞችም ከደንበኞቻቸው መካከል ይገኙበታል። ፋብሪካው በጦርነቱ ምክንያት ስራ ሲያቆም ሰይፈና ባለቤቱ ከደንበኛቸው ጋር የነበራቸው ግንኙነት ተቋርጦ የነበረ ቢሆንም በፕሪቶሪያ ከተፈረመው ግጭት የማቆም ስምምነት በኋላ እንደገና ቀጥሏል። የከተማ ግብርና ሰይፈ በጦርነቱ ወቅት የጀመረው ተጨማሪ የግል ስራ ነበር። ከዚህ በፊት መሬት ተከራይተን ምናምን ማለማ ነበር። በሃይድሮፖኒክ የሚባል አዲስ በቴክኖሎጂ የታገዘ የከተማ እርሻም በራሳችን ብረት ከኢንተርኔትም ከእንትንም እየተማል ሰዎችም የሚቢካሉት እንደዚ ጀማምለት ነበር። እሱም አማራጭ አይደለም፣ ያው ጦርነቱ ያመጣው ጦስ የአቅማችን መናጋት ተጨምረበት እሱም እንዳሰብነው አይደለም እየሄደ ያለው። በከተማሻውም ጥሩ አጀማመር ነበር የጀመርነው። ግን እኛ ከተማ ላይ ውሃ ገዝተን ውሃ ጠጥተን የምናወጣው ወጪና የምናስገባው ገቢ ካለው የብድር አለመመቻቸት ተከትለው ከበድ እያለና አሁን የምሰራው እየበዛብን በዛኛው ነው። አሁን እየገፋንበት ያለ ነው። ሰይፈ እንደሚለው የነበረው ዓላማና ራዕይ በጦርነቱ ምክንያት በኃይል ተደናቅፎበታል። እንዲያም ሆኖ አሁንም ተስፋ አልቆረጠም። ሰላምና የተመቻቸ የብድር አገልግሎት ቢኖር በስራው ስኬታማ ሊሆን እንደሚችል ያምናል። የህዝብ ቁጥር እያደገ መሆኑን የሚናገረው ሰይፈ ማህበረሰቡ የሚፈልጋቸው አገልግሎቶች አይነትም እየጨመረ መሆኑን ታዝቧል። ለሰይፈ ግን ጉዳዩ ትርፍ ማካበት ብቻ አይደለም። እንዳንድ ወጣት የኔ ኩያ የኔ ሰዎች እየተገዱ ማየት አልፈልግም አትሊስት እች ጊዜ እንኳን ለመወጣጣት ለዚህ አሁን ለምንሰራው ስራ ከሁለት ከሶስት ሰራተኛ በላይ አያስፈልገንም። አሁን ቀጥረን እያሰላን ያለነው እስከ አራት አምስት ሰራተኛ ነው። ነገር ሌላ ቀን ነው። እኛ በሞራል እየሰራን ነው። የሚፈስ ወጣት እንኳን እናገኛለን። ከትግራይ ክልል ወጣቶች 81 በመቶ ስራ አጥ መሆናቸውን የትግራይ ወጣቶች ማህበር ባለፈው ሰኔ 2016 ይፋ ባደረገው ጥናት አስታውቋል። ክልሉ ከጦርነት ዳፋ ለማገገም ሲንገዳገድ ስራ አጥነት የበረታባቸው፣ ሌላ ግጭትም የሚያሰጋቸው የትግራይ ወጣቶች መሰደድ ጀምረዋል። የፌዴራል መንግስትና ህወሀት በጥቅምት 2015 የተፈራረሙት ግጭት የማቆም ስምምነት የፈነጠቀው ተስፋም ለሰይፈ ውጤት አላመጣም። ወጣቱ ብዙ ተስፋ አድጎ ነበር። ልክ የፕሪቶሪያ የሰላም ስምምነት ከተፈራረምን በኋላ ሰው ጥሩ ነገር ይመጣል፣ ልማት ይመጣል፣ አንዳንድ ጎማዎች፣ ስልጠናዎች፣ ወጣት ቢዝነስ ላይ የተሰማራ ፈጠራ ስራ ላይ የተሰማራ ብዙ ህልም ነበረው እና እንዳሰው አይደለም ፕሪቶሪያ ከተፈራረምን መጣነታችን ነው ከተፈለገው መንገድ ስላልሆነ በጣም ህልሙ የተጨናቅ የለበት ግጭት የማቆም ስምምነቱ ሙሉ በሙሉ ተግባራዊ ያለመሆኑ ብቻ ሳይሆን በትግራይ ክልል የፖለቲካ ልሂቃን ውስጥ የተፈጠረው ልዩነት ሰይፈን አብዝቶ የሚያሳስብ ነው። ሰይፈ ዘላቂ ሰላም የሚፈጥር መፍትሄ እንደሚያስፈልግ ይወተውታል። ከውስጥ ያለ ሽኩቻን ያ እያየው ነው። ይህን በፌደራል መንግስት ያለው እያየ ነው። ዘላቂ መፍትሄ የሚያመጣ አይደለም። ሁሉም የሚያደርጉት ብቻ ሲሆን፣ ሁሉም መፍትሄው በትክክለኛ የሰላም ፍላጎት የተመሰረተ ስምምነት ሲኖር ነው። ሰላም ሲኖር ልማት ይኖራል። ሰላም ይኖራል። ከዛ ጭንቅላትን እያሳደግ ይሄዳል። መንገድህም በዛው ልክ ጥሩ እየሆነ ይሄዳል ማለት ነው። ዝም ብለህ ለግል ኢንተረስ ሳይሆን ለህብረተ ሰቦች ታሳቢ በማድረግ ዘላቂ የሆነ ውስጥና ውጭ ያለውን ፈትሾ ዘላቂ ሰላም ማምጣት ነው ዋናው። ከዛ በውስጣችንም ያለው ነገር አለ። የስልጣን ችግሮች አሉ። ሰላም መሰረት ያደረገ ሳይሆን የሰላም ስኝነቱ ይ እንደ ባለቤትነት ነት ይዘህ ለእራስህ በግል ጥቅም በግል ስልጣን ማሰብ ነው ያለ እና እሱም ቢወገድለት እና እያልኩ እኮን አሁን ከዜሮ ጀምረን ራሱ ተካፍለን እየኖር ነው። እኛ እንደ ወጣቶች አት ሊስት ምግብ እንኳን መብላት ምግብ እንኳን መብላት ከቻል ለእኛ ትልቅ ትርፍ ነው። በአሁኑ ሰዓት እንደ ትግራይ ወጣት እንደ ትግራይ አንድ ነጋዴ ዋና መብላት ትርፍ ነው። በአሁኑ ሰዓት ለኛ ሰላም ሲመጣልን ደግሞ ወደ ትርፍ እንሄዳለን ራሳችን ለውጥን፣ ሀገርም ለውጥን ወደ ከፍታ ደረጃ እንደርሳለን። የኢትዮጵያ መንግስት ጀማሪ ኩባንያዎች ወይም ስታርታፕስ የሚተዳደሩበትን ብለውም የገንዘብ ድጋፍ የሚያገኙበትን የአዋጅ ረቂቅ አዘጋጅቷል። የአዋጅ ረቂቁ ከጸደቀ በኢኖቬሽንና ቴክኖሎጂ ሚኒስቴር ስር ለጀማሪ ኩባንያዎች የሚሆን የገንዘብ ድጋፍ መርሃ ግብር ይቋቋማል። አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸት የበቅለነኝ ጥናይስጥልኝ